የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችው የዛሬ ጥቅምት 21 2011 ዓ ም ምሽት ዝግጅታችንን እናስተዋውቃቸው። ዘመናትን ያስቆጠረች ታላቅ ህዝብ የመሠረታት ታላቅ ሀገር መሆኗን ነው ሀገሬ አንቀላፍታ ይሆናል እንጂ አልሞተችም ኢትዮጵያ። ደክማ ይሆናል እንጂ አልተሸነፈችም። እምዬ ቀጥና ይሆናል እንጂ አልተበጠሰችም። ጠቅላይ ሚኒስትር አብይ አህመድ ዛሬ በጀርመን ፍራንክፈርት ካደረጉት ንግግር የተወሰደ ነው። ዘገባ አለን። በሌላ ዘገባ በምዕራብ ኦሮሚያ ምዕራብ ወለጋ፣ ምስራቅ ወለጋ እና ቄለም ወለጋ ዞኖች መረጋጋት መታየቱን ነዋሪዎች ገለጹ። ዛሬ ትንሽ እየተሻለ ነው። ንግድ ምናምን አለ፣ የመኪና ጉዞ ምናምን አለ። ትንሽ እየተሻለ ነው። በሌላ ዘገባችን ደግሞ ወደ ትግራይ ክልል እናመራለን። በትግራይ ክልል በከፍተኛ ትምህርት ተቋማት መግቢያ ላይ የአጸጥታ ሁኔታ ካልተስተካከለ ተማሪዎች ወደ ሌሎች ክልል ለመሄድ እንደሚቸገሩ የገለጹበትን ስጋታቸውን በሰልፍ ተናግረዋል። እሱንም የተመለከተ ዘገባ ይዘንላችሁ እንመለሳለን። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም አጠር ላሉ ዓለም አቀፍ ዜናዎቻችንን በድጋሚ ተመልሰን መተናል። የደቡብ ሱዳን አማጽያን መሪ ሪያክ ማቻር በሁለት ዓመታት ውስጥ ለመጀመሪያ ጊዜ በጦርነት ወደ ደቀቀችው መዲና ተመልሰዋል። ዛሬ ማቻር ከደቡብ አፍሪካ ጁባ የገቡት በተቀናቃኛቸው የሀገሪቱ ፕሬዚዳንት ሳልቫ ኪር አስተናጋጅነት በተደረገ ስነ ስርዓት ለመሳተፍ ነው። ሁለቱ ሰዎች በደቡብ ሱዳን ለአምስት ዓመታት የሚጠቃ ጊዜ የተካሄደውን የእርስ በርስ ጦርነት ለማቆም ባለፈው መስከረም ወር የሰላም ስምምነት ፈርመው ነበር። ደቡብ ሱዳን ከሰባት ዓመታት በፊት ከሱዳን ተገንጥላ ነጻ ሀገር በሆነችበት ወቅት ማቻር ምክትል ፕሬዚዳንት ሆነው ማገልገላቸው የሚታወስ ነው። ይሁንና በፕሬዚዳንት ሳልቫኬርና በማቻር መካከል በተከሰተው የስልጣን ሽሚያ ምክንያት በሁለቱ ባለስልጣኖች ተከታዮች መካከል ውጊያ አስከትሎ መቆየቱ ይታወሳል። ከዚህ በኋላ ነው ዛሬ ማቻርና ኬር በርካታ የሰላም ስምምነቶችን ያደረጉትና ወደ ሀገራቸው ማቻር መግባት የቻሉት። በሌላ ዜና የተባበሩት መንግስታት ድርጅት በየመን ከሶስት ዓመታት በላይ ለሆነ ጊዜ ለዘለቀ ውጊያ ዘላቂና ሰላማዊ መፍትሄ ለማግኘት የሚያደርገውን ጥረት ለመርዳት ተኩስ እንዲቆም ዩናይትድ ስቴትስ ጥሪ አቅርባለች። ሁሉም ወገኖች በተኩስ ማቆም፣ ከድንበሮች በመራቅ የቦምብ ድብደባን በማቆም በሰላም ጠረጴዛ ላይ ልናያቸው እንሻለን። ይህ ውሳኔ ልዩ ልዑክ በስዊድን ተገናኝተው በመነጋገር ጦርነቱን እንዲያከትም ለማድረግ ያስችላቸዋል ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ተናግረዋል። ይህን ማድረግ ያለብንም በሰላሳ ቀናት ውስጥ ነው ብለዋል ማቲስ። ዋሽንግተን ላይ ይህን ያሉት ትላንት ማታ ነው። ተኩስ ማቆም የሚመለከታቸው ወገኖች ሁሉ ከጦርነት ገለል ብለው ከተባበሩት መንግስታት ድርጅት ልዩ ልዑክ ማርቲን ግሪፊት ጋር ተገናኝተው ለመነጋገር ያስችላቸዋል። ይህን ችግር ለመፍታት የምንችለውም በዚህ መንገድ ብቻ ነው ሲሉ ማቲስ አስገንዝበዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላቸኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር። ወደ መጀመሪያው ዘገባችን ነው የምናልፈው። ኢትዮጵያ ማንም ተነስቶ እንደፈለገው የሚጋግራት የግል ርስት ሳትሆን ዘመናትን ያስቆጠረች ታላቅ ሕዝብ የመሰረታት ሀገር ነች ብለዋል ጠቅላይ ሚኒስትር አብይ አህመድ። ፍራንክፈርት ጀርመን ላይ ለተሰበሰቡ ኢትዮጵያውያንና ትውልደ ኢትዮጵያውያን ባደረጉት ንግግር ጠቅላይ ሚኒስትሩ በኢትዮጵያ ላይ ያላቸውን ተስፋና እምነት በዚሁ በአውሮፓ ሀገሮች ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ለእርሳቸው ያላቸውን ድጋፍ ለመግለጽ ባሰናዱት የፍራንክፈርት የኮሜርስ ባንክ አሬና ስታዲየም ፕሮግራም ላይ ባሰሙት ንግግራቸው በድጋሚ አረጋግጠዋል። የሃይማኖት አባቶች በየእምነታቸው ጸልየዋል። የባህል ትርኢት ቀርቧል። ለጠቅላይ ሚኒስትሩም ብዙ ጥያቄዎች ቀርበው ምላሽ ተሰጥቶባቸዋል። ጽዮን ግርማ ዝርዝር አላት። ዛሬ በጀርመን ፍራንክፈርት ኮሜርስ ባንክ አሬና ስታዲየም ውስጥ ከተለያዩ የአውሮፓ ሀገሮች የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያ ለጠቅላይ ሚኒስትር አብይ አህመድ ያላቸውን ድጋፍ ለመግለጽ ባሰናዱት ፕሮግራም ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትሩ የንግግራቸው ቁልፍ መልእክት ችግሮቿ የተወገዱባት ኢትዮጵያን ማየት ላይ ያተኮረ ነበር። በዚህ ቦታ በፊታችሁ ስቆም ሀገራችን በኢኮኖሚ በልጽጋ ሰላማችን ሙሉ በሙሉ ተሟልቶ ግጭት ጠፍቶ ዴሞክራሲ ጎልብቶ በላቀ ሁኔታ ተከብሮ ቢሆን ምንኛ ደስ ባላኝ ነበር። ግን አይደለም አሁን በእጃችን ያሉን ሁለት ነገሮች ናቸው፣ ነጻነትና ተስፋ። እነዚህን ሁለቱን ይዘን በትብብርና በአንድነት ከሰራን የምንሻት ኢትዮጵያን ከመፍጠር የሚያግደን ኃይል አይኖርም። ጠቅላይ ሚኒስትሩ አውሮፓውያን ከጦርነት ማግስት ያሳዩትን መተባበር አድንቀው አገራቸውን የገነቡበትን መንገድም ለኢትዮጵያውያን በምሳሌ አስቀምጠዋል። ሕዝቡ ጦርነትን አምርሮ ቢጠላ ገፈት ቀማሽ ሆኖ ስላየው ነው። ዘረኝነትና የበላይነት አባዜ አምርሮ የተዋጋው ካደረሰበት ውድመትና ጥፋት ስለተረዳ ነው። ይህ እንደ አገርና እንደ ሕዝብ ለኛ ለኢትዮጵያውያን የሚሰጠን ትምህርት ከፍተኛ ነው። በኢትዮጵያ የፖለቲካ ባህል ውስጥ ብዙዎች የለውጥ ጅማሮዎች በመሳሪያና በአመፅ ተጀምረው በማሸነፍና በመሸነፍ በማሳደድና በመሰደድ የተደመደሙ መሆናቸው ለሁላችን ግልጽ ነው። አዲስ የሰላምና የእርቅ ምዕራፍ ከመሆን ይልቅ ሌላ የሌላ ዙር ውጊያና መጽ መጀመሪያ የሆኑበት አጋጣሚ ብዙ እንደነበር የትናንት ታሪካችን ምስክር ነው። አሁን ያላየነውን የምናይበት ያልሞከርነውን የምንሞክርበት ዘመን ነው። ምቾታችንን ተወት አድርገን መከራዎቻችንን ታክሰን ጥርሳችንን ነክሰን የምንሰራበት፣ ለሀገራችን በተባበረ ክንድ የምንተጋበት ወቅት ነው። በየጎራው ያሉ ኃይሎች አሸናፊ የሚሆኑበትን የፖለቲካ ባህል ከአውሮፓ ተምረን እንደ አገር አሸናፊ የምንሆንበትን መንገድ መያዝ አለብን፣ ይገባናልም። በአሁኑ ወቅት ኢትዮጵያውያኑና ትውልደ ኢትዮጵያ ከውጭ ሆነው ስለ ሀገራቸው ሲሰሙ በደስታና በመከፋት ውስጥ፣ በተስፋ ማድረግና በተስፋ መቁረጥ ውስጥ እንደሆነ ገልጸው አንድ ነገር ግን እርግጠኛ ሆኑልኝ አሉ። ግን እርግጠኛ መሆን ያለባችሁ አንድ ነገር ኢትዮጵያ ማንም ተነስቶ በወደደው ልክና መልክ እንደ ቂጣ ጠፍጥፎ የሚጋግራት የግል ርስት ሰቶን ንግግራቸው በሞቀ ጭብጨባ ቢቋረጥም ቀጠሉ። ጠቅላይ ሚኒስትር አብይ ዘመናትን ያስቆጠረች ታላቅ ሕዝብ የመሰረታት ታላቅ ሀገር መሆኗን ነው። እሳት ቢያንቀላፋ ገለባ ጎበኛው እንዲሉ ሀገሬ አንቀላፍታ ይሆናል እንጂ አልሞተችም። ኢትዮጵያ ደክማ ይሆናል እንጂ አልተሸነፈችም። እምዬ ቀጥና ይሆናል እንጂ አልተበጠሰችም። ተስፋ ሳንቆርጥ ሳንከፋፈልና ጊዜያችንን የማይጠቅም ነገር ላይ ሳናባክን ወገባችንና ጥብቀን ከሰራን አገራችንን ታላቅ ማድረግ የሚከብድ አይሆንም። መቼም ኢትዮጵያዊ ሆኖ የኢትዮጵያን ክፉ ማየት የሚመኝ ጤነኛ ሰው አለ አላምንም። ከዚህ ከተሰበሰባችሁ የአገሬ ልጆች መሃል የሀገሩ ነገር ሆዱን የማይበላው ውስጡን የማያንሰፋስፈው ሰው አይኖርም። ኢትዮጵያዊነትን ከቃላት በዘለለና ከስሜት በተሻገረ መልኩ በሥራ የምናይበት ዘመን ላይ ስለሆንን ለጊዜው የማይጠቅመውን ትተን የሚያስፈልገንን አጥብቀን መያዝ ይኖርብናል። ወደድንም፣ ጠላንም እንደ ሀገር ልንሸሻቸው የማንችላቸው ሦስት መሰረታዊ የጊዜ ማዕዘኖች መካከል ላይ እንገኛለን። አያይዘው ከትላንት ስህተቶች የሚስተካከሉ ዛሬ በትጋት የሚሰራና ነገ ደግሞ የሚገነባ መሰረት መኖሩን ገልጸው ወደፊት ብዙ መሰረት ሊተከልባቸው የሚገቡ ጉዳዮች እንዳሉም ዘርዝረዋል። ከትናንት አያሌ የመልካም ነገሮችን እንደወረስን ሁሉ ብዙ መስተካከል ያለባቸው ነገሮችም ወርሰናል። ፍትህን፣ የሰብአዊ መብት አያያዝን ፍትሐዊ የሀብት ክፍፍልን፣ የዳበረ የሥራ ባህልን፣ በሕግና በሥርዓት መኖርን፣ ሐሳብን በነጻነት መግለጥን፣ ረሃብና ድህነትን ማስወገድን በተመለከተ ገና ብዙ የሚቀሩን ሥራዎች አሉ። ያለፉትን ጊዜያት እያነሱ እየተወቃቀሱ መቀጠል ለኢትዮጵያ የሚያመጣው ውጤት እንደሌለ የተናገሩት ጠቅላይ ሚኒስትሩ ኢትዮጵያን ወደፊት ለማሻገር የሁሉንም ሰው ትብብር ጠይቀዋል። ተቋማትን በመገንባት ሂደትም መንግስታቸው እየሰራ መሆኑን በዝርዝር አስረድተዋል። ምርጫ ቦርድ ነጻ ታማኒና ገለልተኛ እንዲሆን ለማድረግ የሕግና የመዋቅር ማሻሻያ በመስራት ላይ እንገኛለን። የጸጥታና ደህንነት ተቋማት በሰለጠነ መንገድ የዜጎችን መብትና ክብር ጠብቀው የሚፈለግባቸውን ሥራ እንዲሰሩ ጠንካራ ሪፎርም በማካሄድ ላይ እንገኛለን። በመከላከያችን ሁሉም መልኩ ኢትዮጵያን የሚወክልና የሚመስል የዘመነና ከማንኛውም አይነት ጥቃት ሀገሪቱ ሊጠብቅ በሚችልበት ቁመና ላይ እንዲገኝ በእኛ ብቻ ሳይሆን ከወዳጅ ሀገራት ጋር በጥምረት በመስራት ላይ እንገኛለን። የፍትህ ተቋማት ለዜጎች መብት መከበር የሚሰሩ በገለልተኝነት በሕግ የበላይነትና በሊናቸው ልዕልና ብቻ እንዲዳኙ በሕዝቡም ዘንድ የሚከበሩና የሚታፈሩ ተቋማት እንዲሆኑ ማድረግ የዚህ ዓመት አንዱና ዋነኛው ሥራችን ይሆናል። ከዚህ ቀደም በሰሜን አሜሪካ ይፋ ያደረጉትን የአንድ ዶላር የገንዘብ መዋጮም በፍራንክፈርቱ ንግግር ደግመውታል። ዛሬ በአውሮፓ ለምትገኙ ኢትዮጵያውያን ደሞዛችሁን አሲዛችሁ እንድትበደሩልን ሳይሆን በቀን ከአንድ ማኪያቶ አንድ ዶላር እንድትሰጡን በትህትና በድጋሚ ልለምናችሁ እፈልጋለሁ። ጠቅላይ ሚኒስትሩ አምባሳደሮቼ እያሉ ለጠሯቸው ታዳሚዎች ተጋግዞ ኢትዮጵያን ከችግር ማላቀቅ እንደሚቻል በንግግራቸው አጽንኦት ሰጥተው ነግረዋቸዋል። ጠቅላይ ሚኒስትሩ የመጨረሻው ንግግራቸው በተስፋና በእምነት የተሞላ ነበር። ከአስር ዓመት በኋላ ችግሮቿን ሁሉ ትዝታ ያደረገች የማትፈርስ የማትቀለበስና ወደኋላ የማትመለስ ለሁላችንም የምትበቃ ለሌሎች የምትርፍ የአፍሪካ ኩራት የዓለም ፈርጥ የሆነች ኢትዮጵያን አያለው ተስፋ አደርጋለሁ። በስደትና በተለያዩ ምክንያቶች ሀገርና ቀያቸውን ጥለው በየሰው ሀገር የተበተኑ ሕዝቦቿ በሀገራቸው በፈቀዱበት ቦታና መንገድ በፍቅርና በመልካም ጉርብትና በሀገራቸው ብለው የሚኖሩበት ጊዜ ሩቅ አይሆንም። ተስፋ አደርጋለሁ የኢትዮጵያ ወጣቶች አውሮፓ ተው ለማግኘት ለሚያልሙት ያልተረጋገጠ ቀቢፀ ተስፋ የሰሃራን በረሃ አቋርጠው የሜዲትራኒያን ባህር ከፍለው የሚነግዱበት ዘመን ለአንዴና ለመጨረሻ ጊዜ ያከትማል። ፍሰቱ ወደ አውሮፓ መሆኑ ቀርቶ ወደም የኢትዮጵያ ይቀለበሳል። አሁን ያለው ውጣ ውረድ አልፎ የደስታ የሚሆን ጊዜ እንደሚመጣ ያላቸውንም ተስፋ ገልጸዋል። ሁላችንም ወደ ልቡናችን ተመልሰን የትናንቱን በእርቅና በይቅርታ ዘግተን የነገውን በተስፋና በፍቅር ሰንቀ የምንኮራበትን ልዩ ሀገር እንገነባለን ተስፋ አደርጋለሁ ደግሞም አምናለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ታሪ ኢትዮጵያን ይባርክ። ገለቶማ አመሰግናለሁ። ዳንክሽን ቴንኪዩ ኢሻ ዳንክ ኢኔን በተለያዩ የኢትዮጵያ ቋንቋዎች የሙዚቃ ዝግጅቶች የቀረቡበት የባህል ቡድኖች ግጥም ያነበቡበት ትርኢት ያሳዩበት የተለያዩ ባንዲራዎች የተውለበለቡበት የስታዲየም ዝግጅት ነበር። የሃይማኖት አባቶች በየእምነታቸው ጸልየዋል። ኢትዮጵያ ውስጥ ባሉ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ብዙ ጥያቄዎች ተነስተው በጠቅላይ ሚኒስትሩ ምላሽ ተሰጥቶባቸዋል። ምን ጥያቄዎች ተነሱ? ምላሾቹ ምን ነበሩ? የተለያዩ ኢትዮጵያውያን አስተያየቶችን አካትቼ በነገው ምሽት እመለስበታለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በምዕራብ ኦሮሚያ በምዕራቡ ወለጋና ምስራቅ ወለጋ እንዲሁም ቄለም ወለጋ ዞኖች ሰሞኑን የነበረው ሰልፍ እና ተቃውሞ ዛሬ መረጋጋት እየታየበት እንደሆነ የአሜሪካ ድምጽ ያነጋገራቸው ነዋሪዎች ገልጸዋል። ሙክታር ጀማል ዝርዝሩ ልኮልናል። ሰሞኑን በምዕራቡ የኦሮሚያ ክፍል በተለይ ቄለም ወለጋና ምዕራብ ወለጋ መንግስት የኦሮሞ ነጻ አውጪ ግንባር ኃይልን በግድ ጦር ለማስፈታት እየተንቀሳቀሰ ነው በሚል ተቃውሞ ሲደረግ የነበረው ሰላማዊ ሰልፍ፣ መንገድ መዝጋትና የተለያዩ አድማዎች ዛሬ አካባቢው ወደ ሰላማዊ እንቅስቃሴ እየተሸጋገረ መሆኑን ነዋሪዎቹ ነግረውኛል። ጥያቄን የጀመርኩት ሰሞኑን የትጥቅ ትንቅንቅ ጭምር ሲሰማበት የነበረው ጊዳሚ ወረዳ የጠየቅኳቸው የሞቱትንም ቀብረን ከዛ በተረፈ አሁን አካባቢው ሰላም ነው ብለውኛል። ከዛ በመቀጠል መንገድ ተዘግቶ የሰዎች እንቅስቃሴ ተሽከርካሪ ጭምር የተገደበበት የቄለም ወለጋ ደምቢዶሎ ከተማም የተሻለ እንቅስቃሴና ሰላም መሆኑን ነግረውኛል። ዛሬ ትንሽ እየተሻለ ነው። ንግድ ምናምን አለ፣ የመኪና ጉዞ ምናምን አለ። ትንሽ የተሻለ ነው። አዎ፣ ይቀሳቀሳል። ዛሬ ትንሽ በብዛት ሰዎቹ ገበያ እየሄዱ ነው። ሰዎቹ ይቀሳቀሳል። በቃ እንደዚህ ነው። በተለይ በእነዚህ ሰሞኖች በአጠቃላይ ወደ የተለያዩ የሀገሪቷ ክፍል ለከፍተኛ ትምህርት መጓዝ የነበረባቸው ተማሪዎቹን መውጫ መንገድ አጥተው መቆየታቸውን አንስተውልኝ፣ አሁን ግን መንገዱ ክፍት በመሆኑና የአካባቢው እንቅስቃሴ ሰላማዊ በመሆኑ ችግሮች ተቀርፈው ተማሪዎቹም በሰላም መሄዳቸውንም ከምዕራብ ወለጋ ነጆ ያናገርኩት ሌላኛው ነዋሪ ደግሞ ይህን ነግሮኛል። ትናንት ትንሽ መንገድ ተዘግቶ ነበረ። ተሽከርካሪ ከቦታ ቦታ አይንቀሳቀስም፣ በተለይ ወደ ግንቢ እና ወደ መንዲያ ሶሳ። ዛሬ ሁሉም ተከፍቶ ተማሪዎቹም ወደ ዩኒቨርስቲያቸው እየሄዱ ናቸው። አሁን ያለው ሁኔታ በጣም ጥሩ ነው። ሕዝቡም ተሽከርካሪም እንቅስቃሴ እያደረገ እና ያለው ነገር እየተረጋገመ መሆኑ ነው የማየሁ። ይህንን የሰላም አየር በተመለከተ የምዕራብ ወለጋና የቄለም ወለጋ ዞን አስተዳዳሪዎችን አግኝቼ ጠይቄ ያቸዋለሁ። አቶ ለሊሳ ዋቆያ የምዕራብ ወለጋ ዞን አስተዳዳሪ ናቸው። እሳቸውም መንግስት ከኦነግ አመራር ጋር ያለውን ነገር አስተካክሎ ወደ መንገድ እስከሚያስገባ ድረስ ህዝቡ በትዕግስት እየተከታተለ ሰላሙን መጠበቅ እንዳለበት አሳስበው የአካባቢውን እንቅስቃሴ በተመለከተ ወደ ሰላማዊ መመለሱንም ነግረውኛል። የታወቀው መንገዶች ተዘግተው ነበር፣ ግን ዛሬ ወጣቶቹና የአካባቢውም ነዋሪ ባደረጉ ተሳትፎ መንገዱ በሙሉ ተከፍቶ ወደ ነበረበት ተመልሷል። የንግድ እንቅስቃሴውም የከተማው ትራንስፖርትም እንደ ዘወትሩ እንደ ከዚህ በፊቱ ስራውን ጀምሯል። አዲስ ነገር የለም። አሁን ጥሩ የሆነ ወደ ነበረበት የመመለሱ ሁኔታ ይታያል። አቶ ታመነ ኃይሉ ደግሞ የቀለም ወለጋ ዞን ዋና አስተዳዳሪ ናቸው። እሳቸውም በተለይ ወደ ተለያየ የከፍተኛ ትምህርት ለመጓዝ ዝግጅት አጠናቀው መውጫ ያጡ ተማሪዎችን በዛሬው ዕለት በሰላም መሸኘት መቻሉ የከተማዋም ሆነ የጠቅላላ ዞኑ እንቅስቃሴዎች ሰላማዊ አየር እንዳለውም የነገሩኝ ሰሞኑን በቀለመለጋ ያውቶ መኪና ለሁለት ቀን የመኪና እንቅስቃሴ አልነበረም። ዛሬ ደግሞ ያው ህዝቡ፣ የሀገር ሽማግሌዎች ተወያይቶ እነህም ተማሪዎች ከዩኒቨርሲቲ መቅረት የለባቸውም በሚል አሁን ዛሬ የተለኩ ያው መንገድ እየከፈቱ ነው። አሁን በስምምነት እየከፈቱ ነው። በሁሉም ወረዳ ደግሞ ዛሬ ሰላም ነው። ዛሬ የተረጋጋ ሁኔታ ነው። ግፊት ይለለፍ። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። የትግራይ ተወላጅ የሆኑ ዩኒቨርሲቲ ተማሪዎች ለደህንነታችን ስለምንሰጋ በተለይም አማራ ክልል ወደሚገኙ ዩኒቨርሲቲዎች አንሄድም በማለት ባለፈው እሁድ መቀለስ ከተማ ሰላማዊ ሰልፍ አካሂደው ነበር። በትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር በቂ ዝግጅት ስለተደረገ የሚያስፈራ ሁኔታ የለም ብለዋል። ዓለም ፍስሀ ተጨማሪ ዘገባ አድርሶናል። ይህ መፈክር ሰብህድሪ ሲቪል ሶሳይቲ ማህበር የትግራይ ተወላጆች የዩኒቨርስቲ ተማሪዎች በክልላቸው እንዲማሩ በጠራው ሰላማዊ ሰልፍ ከነበሩት መፈክሮች የተወሰደ ነው። ጥቅምት 18 2011 ዓ ም በመቀለ ከተማ ከጠዋቱ አራት ሰዓት አካባቢ የተካሄደው ሰላማዊ ሰልፍ ሰብድር ሲቪል ሶሳይቲ ማህበር ቦርድ ሰብሳቢ አቶ መሃሪ ዮሐንስ የትግራይ ተወላጆች የዩኒቨርሲቲ ተማሪዎች የህግ የበላይነት የማያረጋጋጥባቸውና ሰላም በሌለባቸው አካባቢዎች ሄደው ጥቃት እንዳይፈጠርባቸው ለመከላከል በክልላቸው እንዲማሩ ድምጻችን እያሰማን ነው፣ ሲሉ፣ የትምህርት ሚኒስቴር ኮሚኒኬሽን ዳይሬክተር ወይዘሮ ሀረጉ ማሞ ደግሞ ምንም የሚያሰጋ ነገር የለም፣ በሰላም መማር ይችላሉ። ምክንያቱም እየተደረገ ያለ ነገርና ያካሄድነው ዝግጅት የሚያመለክተው ሰላማዊ የሆነ የመማርና ማስተማር ሂደት በሰላም እንደሚቀጥል የሚያስችል ነው ብለዋል። የማህበሩ ሰብሳቢ አቶ መሐሪ ዮሐንስ ዓላማው እንዲህ ይገልጹታል። እንግዲህ ዓላማው የሰልፉ የዩኒቨርስቲ ተማሪዎች ላለፉት ሶስት ሁለት አመታት ጥቃት ደርሶባቸዋል የትግራይ ተወላጅ በተለያዩ አካባቢዎች። ስለዚህ በእንደዚህ አይነት ጥቃት ውስጥ መማር ስለማይችሉ አሁንም ይሄንን ጥቃት ይቀራል ብለን ስለማናስብ መንግስት የህግ የበላይነት ወይ ህግ የማስከበር አቅም አለው ብለን ስለማናምን ነው ሰልፍን የጠራ ነው። ስለዚህ በእንደዚህ አይነቱ ሁኔታ ቢያንስ ህግ እስኪከበር፣ መንግስት ህግ የማስከበር አቅሙ እስኪደላደር ድረስ ተማሪዎች በየክለሻቸው መማር አለባቸው ብለን እናምናለን። ይህንን ጥያቄ የኛ ብቻ ሳይሆን ተማሪዎችም በተደጋጋሚ እያቀረቡት ነበረ። ለክልል መስተዳድሮች አቅርበውታል፣ ሰሚ አላገኙም። ምክር ቤትም ተነስቶ ነበር ተብለዋል፣ ሰሚ አልተገኘም። ስለዚህ እኛ እንደ ሲቪል ሶሳይቲ በመነት ጥቃት በመነት ዙሪያ ወይ በመነት መነሻ አድርገው የሚነሱ ጥቃቶች መከላከል አንድ አላማችን ስለሆነ ተማሪዎች ተማሪዎች በማንነታቸው ምክንያት የትግራይ ተማሪዎች በተለ የተለያዩ አካባቢዎች ሄደው በተለይ ደግሞ ሰላም በሌለባቸው አካባቢዎች ወይ ደግሞ የህግ የበላይነት በሌለባቸው አካባቢዎች ሄደው ጥቃት እንዳይደርስባቸው ለመከላከል ነው እና የመከላከላ ብለን ያሰብነው አንድ መንግስት፣ በእንደዚህ አይነት ቱርሞይል ወይ ደሞ የህግ የበላይነት በጠፋበት ጊዜ ተማሪዎች በየክለቻቸው ቢማሩ ቢያደርግ የተሻለ ነው ብለን እናምናለን። ይህን ማድረግ ካቃተው አትሊስት ፍረሽ ተማሪዎቹ በየክለቻቸው ምደባ ወጥተዋል። እሱ ዝርዛት ያለንም ግን በየክለቻቸው ቢማር የተሻለ እንትን ያገ ሰላምና መረጋጋት ይመጣል ብለን እናምናለን። ስቲል የሄዱ ተማሪዎች ሳይኮሎጂካል ፕሬዠር ውስጥ ነው ያሉት። እየደወሉ ነው። ከተለያዩ አካባቢዎች ጫና ውስጥ ነው ያሉት፣ በተለይ አማራ ክልል ያሉት ማለት ነው። ስለዚህ እኛ እነዚህ ተማሪዎች ህጻናት ናቸው። በጣም ወጣቶች ናቸው። በእንደዚህ አይነቱ ጫና ውስጥ ሆነው ትምህርታቸው መከታተል ይችላል ብላ ምናምን ከዛ ደግሞ በአካባቢ ሁሌም የህግ ጥሰት ሲፈጸም ወይም ደግሞ ሰላም ሲደፈርስ እነሱ ላይ ነው የሚያርፈው ጥቃቱ። ሆስቴጅ ይዟቸዋል እና ይህንን ለማስቀረት ነው ሰልፍ የጠራ ነው። ያው እንደምታየው ሰልፍ እየተካሄደ ነው ማለት ነው። ባለፉት ሁለት እና ሶስት ዓመታት በአማራና በኦሮሚያ አካባቢ በሚገኙ ዩኒቨርሲቲዎች ያጋጠመ ችግር ዛሬም እንደማይደገም ዋስትና የለንም በሚል መፈክር ታጅቦ የተካሄደ ሰልፍ በሰላም ተጠናቀዋል። ሰልፉ የተጋሪ ዩኒቨርሲቲ ተማሪዎች ህይወት ያሳስበኛል፣ ተማሪዎች ትርጉም የሌለው መስዋዕትነት መክፈል የለባቸውም በሚል መፈክሮች ታጅቦ ነው የተካሄደው። የሰብ ህድር ሲቪል ሶሳይት ማህበር ፖርት ሰብሳቢ አቶ መሀር ዮሀንስ ከዚህ ሰልፍ የሚጠብቁትን እኛም እንግዲህ መንግስት አስተሳሰቡን ይቀይራል ብለን እንደምናስቡ፣ የዚህ ሰልፍ አላማ መንግስት ሀሳቡን እንዲቀይር ጫና መፍጠር ነው። ሌላ አላማ ያለውም ያው መንግስት በዚህ ሰልፍ ሀሳቡን ካልቀየረ ሌላ ሌላ እንትን እንሄዳለን፣ እንደዚሁ ትግላችን እናጠናክራለን ማለት ነው። እና ፎር ሹር ደግሞ መንግስት ይህንን አይቶ ለተማሪዎች ጥበቃ ያደርጋ ወይ ደግሞ እያል ነው እንዳለ ነው ዲማን እንደምናደርገው አስቸጋሪ ከሆነ አካባቢዎች ወደየ ክልሎቻቸው ሪሎኮት ያደርጋቸዋል ብለን እናስባለን። ሊመድባቸው ወደየ ክልሎቻቸው ይመድባል ብለን እናስባለን። ይህንን ካልሆነ ጥቃት ላይ ከተፈጸመ ትግላችን እንቀጥላለን። በሰልፍ መካከል ያገኘሁት ተማሪ ሀብታም ወልዳይ በኦሮሚያ ክልል ከሚገኙ ዩኒቨርሲቲዎች የሶስተኛ አመት የኢኮኖሚክስ ተማሪ ነው። አስተያየቱ እንዲህ ይገልጻል። እኔ የወጣሁበት ምክንያት በዛ በኦሮሚያ ክልል ላይ ብዙ ግፋትና ብዙ ትግራይ በመሆኔ ብዙ ግፋት ስለደረሰብኝ፣ እንደውም ለእኔ ለመግደል ብዙ ጥረት እያደረጉ ስለነበሩ በቃ ከመሞት እዚህ ላይ ይሻለኛል፣ እዚህ ሀገሬ ላይ እንትን ትግራይ ዩኒቨርስቲ ሰላም ያለበት ቦታ እየተማርኩ ቢኖር ይሻለኛል ብዬ ነው። በጣም የሚያሳዝን ነው። ሁለት አመት ተምሬ እንዳልተማርኩ ነው የሆንኩት፣ ማለት ነው ካላስገቡኝ በቃ እንዳልተማረ ሰው እኩል ሁኝ እኖራለሁ ማለት ነው። እኔ የወሰንኩበት ውሳኔ በቃ ካስገቡኝ አስገቡኝ፣ ካላስገቡኝ ደግሞ በቃ የቤተሰብ ሸክሙ የመኖር ብቻ ነው። እንዲሁም አራተኛ አመትም አለሁ እኔ የማውቃቸው ያለው ዩኒቨርስቲ አስራ ስድስት ምናምን ጠርቶ ያለው ሂዱ ስላሉ በቃ ይሄ ችግር አይቶ ይረደናል ብዬ ነው የማስበው። እሁድ ለተካሄደው የዩኒቨርስቲ ተማሪዎች ሰልፍ ማብራሪያ ለማግኘት ወደ ትምህርት ሚኒስቴር በመደወል የኮሚኒኬሽን ዳይሬክተር ወይዘሮ ሀረጓ ማሞ ማብራሪያ ደግሞ እንዲህ ይላል። በየክልሉ ያሉ መቀመጫቸውን ክልል ላይ ያደረጉ የከፍተኛ ትምህርት ተቋማት ደግሞ ተጠሪነታቸው ለፌዴራል መንግስቱ ነው። ፌዴራል መንግስቱ ደግሞ የከፍተኛ ትምህርት ተቋማትን ህልውና የመጠበቅ ብሎም ደግሞ እዛ ውስጥ የሚማሩ ተማሪዎችን ደግሞ ሰላማቸው እንዲጠበቅ የማድረግ ስራ ኃላፊነትም ስላለበት ይሄንን ስራውን ለመስራት ዩኒቨርሲቲው መቀመጫ ያደረጉባቸው ክልሎች ጋር ከመንግስታቱ ጋር በህብረት ለመስራት መንግስታትም ሰፊ የሆነ ስራ እየሰሩ እንዳለ መረጃ አለን። በተመሳሳይ ያላቸውን ዝግጁነት ራሱ ምን እንደሚመስል የእያንዳንዱ የክልል መንግስታት ለህብረተሰቡ እየሰሩ ያሉትን ስራ በደንብ ሊገልጹ በሚገባ መልኩ እንዲገልጹ ተደርጎ ገልጸዋል። በተመሳሳይ መግለጽም ብቻ አይደለም፣ ስራም ራሱ እየሰሩ እንዳለም ጭምር ኮማንድ ፖስት ተቋቁሞ የሱፐርቪዥንን ስራም ተወጥቶ እየታየ ያለ ስለሆነ በአሁኑ ሰዓት በጣም በርካታ ተማሪዎች እኮ ከመቀሌም ከአዲግራትም ወደ ሌላ ዩኒቨርሲቲ የተመደቡ ተማሪዎች እኮ እየሄዱ እየገቡ ነው ያሉት። ሌላውም ዩኒቨርሲቲ ሌላውም ክልል ላይ ያሉ ዩኒቨርሲቲዎች የክልል ተወላጅ ብቻ ሳይሆን ከዛም ውጭ ያሉ ተማሪዎች እኮ እየሄዱ በየዩኒቨርሲቲ ገብቶ ትምህርት እየተማሩ የጀመሩም አሉ። አሁን ደግሞ አቀባበል እየተደረገላቸው ያሉ ተማሪዎችም ደግሞ አሉ ነው ነገሩ። ላስታውስ፣ ይሄ ካነጋገርኳቸው ሰዎች አንዱ ሴት ተማሪ ተናገረች የምንመሰለች ለአንድ ሁለት ቀን በባስ በሰላም መሄድ የማይቻልበት ቦታ ለሶስት አራት አመት ሂድ ማለት ሪስክ ነው እያለች ነው። አሁን ምንድን ነው ሰው ስጋት፣ አሁን ቀደም ብሎ በተለይ በሁለት ሺህ አስር የነበረው ነባራዊ ሁኔታ አሁን የሰዎቹ የህጓይነት ስጋት ያመላክታል። ትክክል ነው፣ ግን ያ ለሁለት ሺህ አስር አመተ ምህረት መጥፎ ስራዎች ደግሞ አሁን ለሁለት ሺህ አስራ አንድ ጥንቃቄ እንድናደርግበት ጥሩ ሌሰን ሆነው ያለፉ አመታት ናቸው ስለዚህ ህዝቡን በማስተባበር ህብረተሰቡ የከፍተኛ ትምህርት ተቋማት ተማሪዎችን ለመቀበል ከወትሮ በተለየ መልኩ በተለየ መልኩ ሰፊ የሆነ ዝግጅት አድርገው አካባቢ እያደረጉላቸው ያለ ግን በእናንተ በኩል አሁን ሰላማዊ ነው፣ ምንም ችግር የለም፣ ሄዶ መማር ይችላሉ እያልን ነው ያ አዎ፣ መማር ይችላሉ እያልን ነው ያለው ምክንያቱም አሁን እየተደረገ ያለው ነገር የነበረን ዝግጅት ራሱ የሚያመላክተው ሰላማዊ የሆነ የመማር ማስተማር ሂደቱ በጣም እንዲቀጥል ሊያደርግ የሚችል እንደሆነም በመንግስት ደረጃም እየተረጋገጠ ስላለ ማለት ነው። አመሰግናለሁ አመሰግናለሁ። ባለፈው እሑድ የተካሄደው ሰልፍ በመቶዎች የሚቆጠሩ የተሳተፉበት በሰላም የተጠናቀቀ ሰላማዊ ሰልፍ ነበር። ዓለም ፍስሀ ከመቀለ ብቻ አንተም ብሎ ማላ

በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮኤን በመጠቀም አስተያየቶቻችሁን አድርሶ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድረጋው ነበር። ሞክቢል ያቢሮ ዝግጅታችንን ሲያቀናብርልን ነበር። በጀመር ነው ሙዚቃ ቃኛ አስራቃ ይኔዳልኝ ጎኔ በቅፍይ ሙቀኝ እንዳትለቀኝ ታዲያ እኔ ልቤንም እንዳትደሰታት ውስጤንም በፍቅር ሞላት ከፍ አደረጋት እሱም ደግሞ ከማንም ከምንም በላይ ሳፈቅሮ በግልጽ የሚታይ ለሰው በአደባባይ